ኢትዮጵያ ደህና ነች። በተከታዩ ዝግጅት የኢትዮጵያን ጤና እንፈትሻለን። ሰለሞን አባተ የፖለቲካ ሳይንስ ሰው ይዟል። ወደ ዝግጅቱ የኢትዮጵያ ነገር አሁን ያለችበት የማያሳስበው ቢኖር ጥቂት ነው ካለ፣ እጅግ በጣም ብዙ ሰው እየተጨነቀ ነው ያለው መላ ሕዝቧ በመላው ዓለም ያሉ በሀገር ውስጥ ያሉ ላለፉት አርባና ሀምሳ ዓመታት የዘለቀችበት ትኩሳት ለተወሰነ ጊዜ በረድ ያለ መስሎ ቢቆይም፣ ሰሞኑን የገባችበት ሁኔታ ግን መልሰው እያገረሹ ያሉ የጤና መታወክ ሁኔታዎች የሚመስሉ አጋጣሚዎችን አይተናል፣ አስተውለናል። በሀገር ውስጥ መቼም አንድ ሰው ታሞ ወደ ሐኪም ጋር ሄዶ የጤናውን ሁኔታ እንደሚመለከት ሁሉ የሀገርም የጤና ሁኔታ በእንደዚህ አይነት የቀውስ በሚመስል ሁኔታ ላይ በሚገኝበት ጊዜ አይኖቻቸውንም እጆቻቸውንም ከሀገር ልብ ላይ ከሀገር ግንባር ላይ ከሀገር ሰውነትና አካል ላይ አያነሱም ብለን የምናምናቸው የፖለቲካ ሐኪሞች፣ የፖለቲካ ሳይንቲስቶች፣ የፖለቲካ ተመራማሪዎች ብዙ ነገር በቅርብ ይከታተላሉ፣ መላም ይፈልጋሉ ብለን እናምናለን። ብዙ ሰው እንዲህ ያምናል። በኢትዮጵያ ውስጥ ያለው ገዢ ፓርቲስ በውስጡ እያየን ያለነው ሁኔታ ጤናማ ነው? ለመሆኑ ኢህአደግ በሕይወት አለ? ይዘልቃል? እነዚህን ጥያቄዎችና ሌሎችንም ይዤ እንግዳ ጋብዣለሁ። የፖለቲካ ሳይንስ ምሁር፣ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህር እንዲሁም በስክሪፕስ የጋዜጠኝነት ትምህርት ቤት የጋዜጠኝነት መምህር የሆኑትን ፕሮፌሰር ብሩክ ኃይሉን ስቱዲዮ ጋብዣለሁኝ። በኢትዮጵያ ያለውን ሁኔታ ያጫውቱናል። ፕሮፌሰር ብሩክ በቅድሚያ እንኳን ደህና መጡ። አመሰግናለሁ። ደህና ቆይ ይሄን ስቱዲዮ ተገናኘን ዛሬ በጣም አመሰግናለሁ። በአካል ተገናኘን። ብዙ ጊዜ አብረውን ነው ያሉት፣ በራዲዮ ብዙ ጊዜ እንገናኛለን፣ በፌስቡክም፣ በተለያዩ ትንታኔዎች፣ በተለያዩ የሀገር ውስጥና ዓለም አቀፍ አጋጣሚዎች እየቀረቡ ያለትን እውቀትም ልምዶንም ያጫውቱናል። መቼም እርሶ የፖለቲካ ሳይንስ ምሁር ኖት፣ የጋዜጠኛነት መምህር ኖት፣ ዲፕሎማት ኖት፣ ዜጋ ኖት እና በብዙ ሀገሮችም ተንቀሳቅሰዋል ከእነዚህ ሁኔታዎች ሁሉ ተነስተው እርስዎን እንደ አንድ ሐኪም ልጠሮት እና ኢትዮጵያ ደህና ነች? መጀመሪያ ለጥሪ አመሰግናለሁ አቶ ሰለሞን በጣም እግዜር ያክብርልኝ። ኢትዮጵያ ደህና ነች? በጣም ጥልቀት ያለውና ከባድ ጥያቄ ነው። ደህንነት በምን ይለካል ነው። ለዕለቱ ደህና እንመስላለን ግን ጠንከራ ያለ እንትን ሆነ ከበሽታ ከሆነ ደግሞ ውስጡቱን እየገዘገዘ ያው ያስቸግራል እና እንደ ባጭሩ ለመመለስ አሳሳቢ ነው ኢትዮጵያ ሁኔታ ኢትዮጵያ ሁኔታ አሳሳቢ ነው። እያገረሸ እንዳቀረብከው የመመላለስ ሁኔታ እያየን ነው። ለውጡ አንድ አመት ከ3 ከ4 ወር አምስት ወር ገደማ ነው። ብዙ ውጣ ወረዶችንም እያየን ነው። ግን በሽታው ወደ ሞት ግዘራ ያበለው እና ያደርሰናል አለ ነው ሲሪየስ ነው ኢትዮጵያ ሀገራችን ታማ ለግ ታማ የጠና ነው። እጅግሯ ነው። ጅግሯ አልተያዘም። ካሰብንበት ቆራጥ እርምጃ ይወሰድ። ትክክለኛ ውሳኔ ከተወሰነ በአመራሩ፣ በተለይ እና የሕዝብም ድጋፍ ያስፈልጋል። ያ ከተደረገ ትድናለች። ይህንንም ስቶርም ልበልህ፣ ይህንንም ስቶርም ወይ ጎርፍ ልበልህ፣ አልፈን ልንወጣ እንችላለን። እስቲ በዛው በታማሚና አካሚ ቋንቋ እንነጋገርና የእርስ የምርመራ ውጤት ምንድን ነው? የሚያሳዩት ምንድን ናቸው? በሽታዎቿ ምንድን ናቸው? ሕመሞቿ አንድ ሁለት ብለው ሊጠቅሱልኝ የሚችሉ ከሆነ በጣም ብዙ ሰዓታት ሊያናገረን ይቻላል። አንዱ የዲሞክራሲ ጦት ነበር። በፊት ቢሆን ትልቁ ለምሳሌ የፖለቲካ ብስለትም የፖለቲካ ድርጅቶች እና ስልጣን የያዙ ወገኖች ምን ያህል ብቃት አመራር ነበራቸው? አገሪቷንም ሲመሩ በምን አይነት እስትራቴጂና ታክቲክ ነው የመሯት? ሁሉ ነገር እኛ ወስነን ነው ወይስ ህዝቡንም እያሳተፉ ነው? ህዝቡንስ ሲያሳትፉ በምን አይነት ጉዳዮች ላይ አሳትፈዋል? ፖለቲካል ስፔስ ነበር ወይስ አልነበረም? የሁሉ መታየት አለበት። የፖለቲካል ሳይንስ ሲመረምር አገሪቷስ በህግ ነበረው የምትደራደረው? አዎ ህገ መንግስት አለ። አዎ ህገ መንግስት አለ። ግን ህገ መንግስት በጭብጥ ተግባር ላይ ውሏል አልዋለም? ከዋለስ የትኛው ነው? ምን አይነት ጉዳዮች ናቸው የዋሉት? ምን አይነት ጉዳዮች ናቸው መዋል ሲገባቸው ህገ መንግስት ያልታዩት? ለምን ታለፉ? አመራሩ ለምን አስተላለፋቸው? ኢኮኖሚክ ፖሊሲውንም እንዴት ነው ኢኮኖሚክ ፖሊሲው መታየት አለበት? የፖለቲካ ድርጅቶች አደረጃጀታቸው ራሱ በአካል እናያቸዋለን። እጅግር አላቸው። ግን ውስጣዊ ህይወታቸው እና ዳይናሚዝማቸው እውነት ዳይናሚክ ናቸው ወይስ ሙት ነበሩ? ወይም ታሞ ነበር? እነሱ ራሳቸው ምን ያህል መንግስትና የፖለቲካ አመራሩ ተቆራኝቶ ነበር? ምክንያቱም ሌቭል ኦፍ ኮራፕሽን ሙስናውን የምናውቀው በእሱ ነው አብረው ከተጣመሩ ከተጣቡ ነው የሚባለው። እንደ አንድ ቋንቋ ከተጣቡ ምንም መደነቅ የለብንም ኮራፕሽን ውስጥ ቢገባ ማለት ነው። አመራሩ ራሱ ይዞ የመጣውን አይዲል ምን ያህል ገፋበት የድረስ ሄደ? ምን ያህል ገፍቶበት ደግሞ ምን ያህል እየበሰበሰ መጣ? ለምን በሰበሰ አመራሩ ራሱ ራሱን ተካ ወይስ አልተካም? ሲተካስ ልክ እሱ እንደ ገደል ማሚቶ ልክ ነው ልክ ነው የሚለውን አይነት አመራር የተካው ስልጣን ላይ ያስቀመጠው ወይስ የሚጠይቅ እውነተኛ ወጣት ትውልድ ነው ያደረገው? ይህ ሁሉ ለፖለቲካ ሁሉ ና ሁሉ አስተዋጽኦ ያደርጋል እና በዚህ ሁሉ ዙሪያ ድምር ውጤት ነው ለመነሻ ማለት የምፈልግ ፕሮፌሰር ብሩክ፣ በዚህ ሁኔታ ውስጥ በዚህ የፖለቲካ ትርምስ ውስጥ ጨርሶ ከኢትዮጵያ እንግዲህ ከኢትዮጵያ በምልበት ጊዜ ኢትዮጵያ የትጋኑ ያለችው ራሱ አንድ ጥያቄ ይሆንና ከመገንጠል አንስቶ በክልሎች የመከፋፈል የመደራጀት እና ከዞንነት ወደ ክልልነት የማደግ ጥያቄዎች እየተነሱ ናቸው። አንዳንዶቹም በኃይሉ ሁሉ የታጀቡ ይመስላሉ። በኃይለ ቃላት ሁሉ የታጀቡ የእልህ ንግግር ያለባቸው ሁሉ ይመስላሉ። አሁን ባለው የኢትዮጵያ ሕገ መንግስት መሰረት ግን አንዳንድ የማይፈቅዳቸው ሕገ መንግስቱ ሁኔታዎች እንዳሉ እናያለን። ሕገ መንግስቱ ካልተለወጠ በስተቀር በኢትዮጵያ ሕገ መንግስት መንግስት የኢትዮጵያ ክልሎች የሚባሉት እገሌ እገሌ እገሌ ናቸው ተብሎ ተቀምጠዋል። ይህ ሕገ መንግስት ሳይሻሻል እንደዛ አይነት ለውጦች ማድረግ ይቻላል ወይ? ይሄ የመገንጠልና በክልልነት የመደራጀት አዝማሚያ እና ዛቻ ወዴት ነው የሚወስደው? መጨረሻው ምንድን ነው? በጣም ግሩም ጥያቄ ነው። እንደውም የምንወስደው እርምጃዎች ናቸው መጨረሻችን ያሳምርልናል ወይም ያሳምርልን አማሞተን ያሳምረው እንደሚባለው ያሳምረው ያሳምርልም። አሁን ጥያቄ ለመመልስ አዎ፣ ህገ መንግስቱ አለ። በህገ መንግስቱ ስቲፕሌት ነገሮች አሉ። ግን ተግባራዊ ሆኖ አሉ ያልሆኑም አሉ። አንድ ሁለተኛ፣ ባለፉት 27 28 አመት የነበርንበት ሁኔታ ምን አይነት ህብረተሰብ ይዘን ነው አመራሩ ሲመራ የነበረው። ነጻነት ነበር ወይ ለምሳሌ ፖለቲካል ዲሞክራሲ፣ የፕሬስ ነጻነት ነበር ወይ? ለምሳሌ በጣም ቢኖርም ግድብ ነበረ። የብሔረሰቦችንም ችግር የመፍታት ሁኔታ ከተቀመጠው ውጪ ቢደረግ ሌላ ነገር ያስከትል ነበር። ወደ አሁን ዶክተር አብይ በመጣ አንድ ለውጥ ላይ ገብተናል። አንድ ምዕራፍ ከፍተናል። አሁን ይሄ ታፈገ ቤት በፊትም እንደተባለው ሲከፈት ብዙ ግሳንግስ አለው ውስጡ የእሱ ግሳንግስ ውጤት ነው ጥያቄዎች ትክክለኛ የሆነ ጥያቄ ሊሆን ይችላል። እሱ በዝርዝር ደግሞ እያንዳንዱ በራሱ ሜሪት መታየት አለበት። ግን ያ የተከመረ የሀገሪቷ ችግር ያልተፈቱ ችግሮች ዝም ብለው በቋፍ በጡጫም ሆነ በሴኪሪቲም በምንም ተጭነው ይዘነው ጸጥ ሀያ ሰባት ዓመት አገሪቷ ከሞላ ወደ ጸጥ ስትል የህዝቡ ጥያቄ የተመለሰ ይመስለናል ተግባርተናል። አሁን ግን ሲከፈት ሁሉም የራሱን ብሶት፣ የራሱን ቁርሾ፣ የራሱን ምን ጥያቄዎች እያመጣ ነው ያለው ጥያቄውን ይዞ ሲመጣ እንግዲህ አሁንም ማንስተታ ኋላ አንተ ግማሹ ዛሬውን ካልተፈታ ዛሬውን ነፃ ካልወጣው ዛሬውን ውስጥ ካልሆንክ በምንም አይነት ይላል ይችላል። 27 ዓመት ግን ሊጠይቅ አልቻለም። ያልቻለበትም ምክንያት ብዙ ሄቪ ሃንድ ስለነበረ ብዙ ነገር ስለሚደርስበት፣ አሁን ግን በዶክተር አቢ ዲሞክራሲ አይኖራልም እንኳን ኖረ ያን እድል ተጠቅመው እድል ለዚህ መንግስት አልሰጡትም። በአንድ አመት በጥቂት ውስጥ ሶሉሽናቸውን ሶሉሽን እንዲፈለግ ይጥራሉ። ተግባብተናል። ስለዚህ ህገ መንግስቱንም ስቴቱ ቢሆን መደረግ ያለበት ትክክል በክልል መሆን በህገ መንግስቱ መሰረት መሆን ያለበት አሁን እሱን ዘለን እሱን እያፈረስን በቃ ሞች ይገኛል ማለት ሁኔታም እየመጣ ነው። ይሄ ሌሎችንም ወደዛ እንዳስቡ ያደርጋል። ሌላ ሀብዮችን ብሄረሰብ አይጠይቁ አይደለም። ጥያቄ ተይዞ የሁሉም አደላይ መፈታት አለበት። የህገ መንግስቱን ጉዳይ መታየት አለበት። 28 አመት እኮ ጠብቀዋል 28 አመት እኮ በሆዳ ሰዎቻቸው ይዘው ከሌስ ኤክስ ምናምን ብሔረሰብ ኤትኒክ ክልል መሆን ፈልጋለሁ ብሎ ይዞታል። አፍ ነው በሁሉ ግን አመት፣ ሁለት ዓመት መጠበቅ አቃተው። ይህም ራሱ ከፖለቲካ ካልቸራችን ከድፍረት ፖለቲካ ከሾርት ሳይትድ አጭር ከማየት ፖለቲካ ራስን ማስቀደምና አሁንም ትልቁን ማስቀደም ውስጣቸው ያለውን ትግል ያሳያል። ከወደ ሰፊው ሆኖ የእኔ ችግር አለ። አዎ የእኔ ችግር ግን መቼም አዲስ ምዕራፍ ኢትዮጵያ ገብታለች፣ ከሌላው ችግር ጋር አብሮ መፍትሄ ይገኝልን ከማለት አኳያ ማየት ነበረባቸው ነው የሚለው ሀያ ስምንት ዓመት ተኝተን አልልም፣ ተኝተን ልብል። መቼም እሱ እንትን ወጣሚ ወረደ ይሆናል። ግን አሁን ነው ግለት የነበረው ፓወር ኮንፊጀሬሽን ደንብ አርጎ ንቅ አርጎ ስለያዘ መናገር አልቻሉም። አሁን ግን በዶክተር አብይ ስልጣኑ ጉልበቱም ሴኪሪቲውም ወታደሩም እያለው ማድረግ እየቻለ ይሄ ታፈገው ቤት ሲከፈት ሁሉም ጥያቄውን ሲያነሳ፣ አይ ቲንክ የመንግስትንም ጥረት ማየት ያለባቸው ይመስለኛል። ይሄ ማድረግ እንኳን የቻሉት ባለ ኦፕንነስ ነው። ከዚህ ጋር እስቲ አያይዘው የሚመልሱልኝ፣ ባንድ በኩል እነዚህ በክልል ደረጃ ለመውጣት እያሰቡ ያሉት አካባቢዎች በጎሳ በቋንቋ የተደራጁ ሲሆኑ እስካሁን ድረስ ያለውን የቋንቋና የጎሳ ፌዴራሊዝም እስካሁን ያለውን አደረጃጀትም ልክ አይደለም ብለው የሚቃወሙም ደግሞ አሉ። መልክዓ ምድራዊ አደረጃጀት ነው ለአስተዳደር የሚመቻ መከላለፍ ነው ምኑሩ ያለበት እና ኢትዮጵያ የሚበጃት እንደዚህ አይነት ነው የሚሉ እያሉ ነው እነዚህኞቹ ተጨማሪ ተጨማሪ ደግሞ ጥያቄዎች እየመጡ ያሉ ሊፈታል እንዲህ አይነቱ ሊፈታ ይችላል። ማይፈታ ነገር የለም። ማናው ምንድነው ነው መደማመጥ አሁን ያለ ያለው አነሰም በዛ የፈለገው ክሪቲክ ዶክተር አብይ ላይ ኒዝ ፐርሰን አመራሩ ላይም የፈለገው ክሪቲክ ውርጅብኝ ቢወርድም ማንም ፐርፌክት አመራር የለም። ግን ይሄ አመራር ይዞ የመጣውን እድል ጎልደን ኦፖርቹኒቲ መጠቀም አለበት። ህዝቡ መጠቀም የሚችለው ያንን ሲንከባከብ ነው። ተሸክሞ ይዞር ማለት አይደለም። ያንን ሲንከባከብ ነው። ምክንያቱም በአዘር ቨርዥን ተሞክሮ አልተሳካም። እፍንፍን ያለ ስርዓት ማለት ነው። ስለዚህ ጥያቄያቸውን በዚህ ቻናል መደረግ አለበት ሊፈታ ይችላል። መድረኩ ተከፍቷል እንዲከፈትም መደረግ ተደርጓዋልም ጉዳያቸው ማቅረብ አሁን ያልከው ትዝ ይለኛል ወደ ዘጠኝና አስር ተብሎ ህገ መንግስቱ ዘጠኝ ክልልና ሁለት ቀጥታ አስተዳደሮች አዲስ አበባ እና ድሬዳዋ ሲወሰን አሪ መንበር እኔ ሎካል ገቨርንመንትን ብዙ ዓመት አስተምሬያለሁ። ፌዴራሊዝምንም በአዲስ አበባ ዩኒቨርሲቲ ለብዙ ዓመት አስተምሬያለሁ እያለሁ ፖለቲካ ሳይንስ ዲፓርትመንት እና የብዙ ሀገሮችንም ግማሽ ስዊስላ ግማሹ ላ እሱም ይጠቅማል። ግን የሀገራችንን ስናይ ከናይጄሪያ ጀምረን የኛ ኤትኒክ ላይ ተመስርተ ተሰጥቷል። ጎሳና ቋንቋ ላይ ነው። ዌል ይብስም ብሎ እስከ ራይት ኦፍ ሴሴሽን ይሄ በሶቪየት ህብረት በነ ሌኒንና ስታሊን ጊዜ ያው እነሱ ናቸው። እነሱ ደግሞ ሞኞች አይደሉም፣ ተግባራዊ አላረጉትም። ህዝቡም አልጠየቀም። ለምን ያልጠየቀው? አርሜኒያኖች መገንጠል እየፈለጉ ለምን? በጡጫ ስለተያዙ ነው። ኡዝቤክስታን ካዛክስታን መገንጠል ይፈልጋሉ፣ ቱርክሜን መገንጠል ይፈልጋሉ። ሞር ሴንትራል ኤዥያኖች ናቸው። ግን የሶቪየቱ ስርዓትና ኮሚኒስት ፓርቲ ወደ ሶቪየት ዩኒየን ሲፒኤስዩ አንቆ ይዞ መብትም አልሰጣቸው። ኢትዮጵያ ኢትዮጵያም እንደዛ ታፍኖ የነበረ ነው እና ህግ ላይ ማስቀመጥ ነው አለ። ግን ተግባራዊ ላይሆን ይችላል። እና እኛም አስቀምጠን መገልጠን መብት አለው መገልጠል መብት አለው። ግን መጠየቁ ፕሮሲጀር አለው። ግን ማን የጠየቀው እዛሌ አራት ዓመት ሶስት ዓመት ጀምሮ ነው ቀውስ ነበረ። አራት ዓመት በፊት የስዳማ ህዝብ ሞካክረዋል። አውትራይት ገፋ ባለ ሁኔታ እንዳሁኑ ቢጠይቁ ኖሮ ተቀባይነቱ በነበረው መንግስት እንዴት ነበር የሚሆነው? በጡጫ ነው ብዬ እገምታለሁ። በጡጫ በጉልበት ነው ማፈን፣ ማሳፈን ማለቴ ነው። አሁን ግን ይሄን ሁሉ እንኳን አድሬስ ማድረግ የተቻለው ባለው ፖለቲካል ስፔስ መስፋት ነው። እና ይሄንን ሰግተን የተንከባከብን ችግራቸውን የተውት ማለት አይደለም። ጥያቄያቸውን እሱን ይዘው ከሁሉ ጋር እንዲፈታ ይሄ ገና እየተንገዳገደ ያለውን መንግስት እያገዙ የሚሄዱ ነው። ለነሱም ህልውና፣ ሌላውም ብሔረሰብ ህልውና፣ ለመላ ኢትዮጵያም ህልውና የሚያግዘው እሱ ነው። ከዛ ውጭ ህገ መንግስቱ በምን መልክ ይቀረጽ የሚለው ራሱን የቻለ ደግሞ ኮምፕሌክስ ችግርና ራስ ምታት ነው እሱ ራሱ ምክንያቱም እያመን ለውጥ የለበትም የሚል የብሔረሰቦች የተወሰኑ አቋም አለ አይ እንደው አንድ ኢትዮጵያ ሆኖ ፌዴራል ሆና ግን እንደ አሜሪካ በጂኦግራፊካል አቀማመጥ እንደገና ተዋቅሮ ኢንዲቪጅዋልም ግሩፕም መብት ሰጥቶ በዛ እንደገና ሪቪዚት ይባል፣ እንደገና ከልሰን ማየት አለብን ቴንክ ዩ የሚል ወገን አለ። ያ ሲደረግ ምንድን ነው የሚሉት እነሱ ሎጂክ ደግሞ ህዋ ስምንት ዓመት ሞከር ነው አናከሰን አባላን እየበተነን ሊያጠፋንም ነው እንጂ ተጣብቶን ወደ በጎ ነገር አልመራንም በሚል የሀሳብ አቅጣጫ ነው የሚያደርጉ እና ሁለት ኤክስትሪም አለ። ዶክተር ብሩክ እርስዎ ምን ይመክራሉ? እንደ ፖለቲካል ሳይንቲስት እንደ ባለሙያ አማካሪ ቢሆኑ የፓርላማው አማካሪ ቢሆኑ ምን ይመክራሉ? ሱ ይሻላል፣ የህዝብ አማካሪ። ከባድ ከባድ ጥያቄ ነው። አንድ ዲሞክራቲክ ስፔሱ መጠበቅ አለበት። አሁን የተጀመረው መታፈን የለበትም። ግማሹ ኦልሬዲ ዶክተር አብይ እንዲ እየዘጋ እንትን እያለ ነው። እሱ መጠበቅ አለበት ግን አካውንተቢሊቲ ሪስፖንሲቢሊቲ፣ ኃላፊነት መታወቅ አለበት። እንደ አስፈላጊነቱም መንግስት መንግስት ነው ና የተደራጀ ሀይል አለው ና በመጨቆን መልክ ሳይሆን አገርን ከመጠበቅ አኳያ እርምጃ መውሰድም ይጠበቃል። ህዝቡም እየጠበቀ ነው። ሰላምን ማግኘት ማለት ነው፣ ያን ማስከበር ነው። ቀጥሎ ዳያሎግን ክፍት ማድረግ የተደረገ ነው። ውይይቱን በምን መልክ እንሂድበት የሚለው በሰፊ ሁኔታ ሁሉም እንዲሳተፍ ማድረግ ነው የሚታየኝ። ከዛ ወደ ህገ መንግስቱና ወደ ምርጫው ይኬዳል። አሁን አንተ በግሌ ላል ከጥያቄ ፖይንት እንደሆነ ጥያቄ ከባድ ነው። እንደ ትውልድ ኢትዮጵያዊ አዝናለሁ። ከባድ ውሳኔዎች ነው የሚጠብቁት። በሰው ልጅ መብት አምናለሁ፣ በኢንዲቪጅዋልም ሆነ በግሩፕም መብት። ነገር ግን ኤትኒክ ላይ ቤዝድ የሆነ መንግስታት አወቃቀር በጣም ሬር ናቸው። ወደ ልማት ሳይሆን ወደ አደጋ ነው የሚወስዱን። ለምን? እርግጥ እነዚ ኤትኒክ ግሩፖች እያንዳንድ ናቸው። የራሳቸው ቋንቋ፣ አስተዳደር የሚባለው ሁሉ በጎነት እንዳለ ሆኖ ግን እያደር እየዋለ ምንድን ነው የሚያደርገው? ይሄ ሰልፍ አይደንቲቲ ወደ ቶታል አቶኖመስ ብቻ ሳይሆን ከዛም በላይ ያደገ መጥቶ ወደ መበተን ነው የሚወስደው። ምንም ዝናቢያ ስሎቬኒያዎች መጀመሪያ ነበር። አጋጣሚ ስሎቬኒያ ሲገነጥሉ ነበር፣ ለምሳሌ ቀጠለ፣ ክሮኤሺያ ቀጠለ፣ ከዛ ዘርቢያኖች መጨረሻ ናቸው። አሁን ዘርቢያኖች ፓን ዩጎዝላቪያ ስሜት ያለው መጨረሻ ላይ ነው። እነሱ አልቅሰው ራሳቸውን መንግስት ያቋቋሙ ዘርቢያኖች ስድስተኛ ሲወጡ ማለት ስድስት ስቴት ነበራቸው። ቦዝኒያ ሄርዘጎቪና ሶስተኛ ሄደ፣ ሞንቴኔገሮ ከዛ በኋላ ነው። ሁሉም ተበተኑ። ይሄ ምንድን ነው? የዳይናሚዝሙ ነው። ይሄ እንግዲህ ከዴሞክራሲም ከነጻነትም ጋር ነው የሚመጣው። የእኛ ዴሞክራሲ ይሄንን እያጎላ አውጥቶታልና እየጎዳንም ነው። እና አገሪቷን ወደ መበታተን ሊወስዳት ይችላል ነው የሚለው። ስለዚህ መፍትሄው ምንድን ነው ላልከው፣ እያንዳንዳችን የኤትኒ ግሩፖች አይደንቲቲያቸው መጠበቅ ማለት የመናገር የቋንቋቸው፣ የምናቸው፣ ግን ክልሉን በተመለከተ እንደገና ቢታይ እንዲም ኢትዮጵያነት ስሜት እንዲሰማቸው እየተቀላቀሉ እየተቀላቀሉ ከሁሉ ጋር እየተያዙ ቢሆን ይመረጣል ብዬ ገምታለሁ። አንድ ይሄ ነው። ሁለተኛ ኢኮኖሚክ እድገት አገርን ግንብን ይሰብራል። ኢኮኖሚክ ኢንቴግሬሽን ይባላል። ባደገ ቁጥር ሰው ይዋለዳል። ለስራ ፍለጋ ከአዲስ አበባ ተነሶ አፋር ያለ ከአፋር ተነሶ ጅማ ይሄዳል። ያ ሲል መዋለድ መዋለድ ይመጣል። በዛ በዛ አገሮች እንደዛ ነው። አውሮፓውያኖች ኔሽን ስቴትን መፍጠር የቻሉት ማለት ነው። ቅንጅቱ እሱ። በዚህ ከቀጠል ጥሩ ሁኔታዎች ላይ ያለ ነው። አቅጣጫው ኢኮኖሚው ላይ ችግር ነው። ፖለቲካው ላይ ነው፣ ወደኋላ እየቀረ ነው። እሱም የነበረው ተጽዕኖ እና የነበረው ትኩረት አለመስጠት ሁኔታ ነው። እና ሁለቱ ቢቀናጁ ጥሩ ነው። ግን ኢትዮጵያ ብቻ ካልን ደግሞ ብዙ ብሄረሰቦች ብሄረሰቦች በተለይ አናሳ ብሄረሰቦች ቅር መሰኘትና መብታቸውን ማስከበሪያም መካኒዝም የለንም። ደግሞ ለኖራቸው ይችላል ሁሉ ይታያልን። እንደገና ቢታይ ቢከለስ ጥሩ ነው ላለሁ መልካም። ፕሮፌሰር የኢትዮጵያ ህገ መንግስት እንደ አጠር አድርገው ቢነግሩኝ። መጣል አለበት መቀደድ አለበት የሚሉ አሉ። የለም ይሄ አንዱ ጫፍ ነው። ለከለስ ይችላል ሊሻሻል ይችላል የሚሉ አሉ። የትኛው ኖርሶ እንግዲህ አገሮች ጥሩ ጥያቄ ነው። አገሮች ከተለ ሪቮሉሽን ላይ ሲሆኑ ቶታሊ ይለወጣል። ፈረንሳዊዎች እንኳን አሁን አምስተኛ ሪፐብሊክ ላይ ነው ያሉት። ከ1958 ጀምሮ ፊፍት ሪፐብሊክ ነው የሚባለው። ብዙ አገሮች አውሮፓ አገሮች ጀርመኖችም ከናዚ ጀርመን በኋላ ቶታሊ ጥለው ነው አሁን ቤዚክ ሎን ያላቸው። አንድ ሂስቶሪካል ከተጠብ መሆን አለበት። ትልቅ ኮንፍሊክት እና ክራይሲስ ውስጥ ገብተው ወደ አብዮት መርቶ መለወጥ እና እንደዛ ቶታል የሚያደርጓል። ኢትዮጵያን በተመለከተ ይሄ ፖለቲካል ና ሲቪል ራይቶች በተመለከተ እንዳለ አዳፕተር ርገ መቀጠል እንችላለን። ችግር የሚሆነው የፌዴራሊዝሙን አወቃቀር አንደኛ፣ ምክንያቱም አስር ብቻ ናቸው ወይ የሚለው ራሱ መታየት አለበት። እሱን እንዴት አድርገን እንጠብቀው የሚለው መታየት አለበት። ከዛ ውስጥ ምን አይነት ፌዴራሊዝም ነው የምንፈልገው? እንደ ስዊስ አይነት ነው የሚሽከረከር ፌዴራሊዝም ሁሉ አለ በየአመቱ እያንዳንዱ ለአንድ አመት ሄድ ኦፍ ስቴት ሆነ ያገለግላል ይሰራል። እኩልነት ለመስጠት የማሌዥያን ፌዴሬሽን አለ። እዛም ቀደም ሲል በዛ መልክ ይጠቀሙ ነበር እና ኢትዮጵያም የሚሰራውን አዳብት ብናደርግ ወደፊት የሚያሻግረንን ከጊዜው ጋር ሊሄድ ያልቻለና ችግር የፈጠረብንን መለውጥ አለባቸው ነው ምለው እኔ በቅርቡ ኢትዮጵያ እንደዛ አይነት ስራ ውስጥ ትገባለች የሚል ሀሳብ አለሁ። ህገ መንግስቱን መለወጥ የሚሆን ማሻሻል አይነት ንግግር ውስጥ አይ ቲንክ ምርጫችን እና ጊዜው እየሮጠ ነው ምርጫችን እየጠበበ ይመስለኛል። መጀመሪያ ምርጫውን ማካሄድ ያስፈልጋል ባይ ነኝ። ምርጫው ከተካ ሄደ አዲስ የሚመጣው ሌጂትመሲ ህጋዊነት ያገኛል። አዲሱ አመራር አዲሱ አመራር ተወካዮቹ በሙሉ አምስት መቶ ገደማ ይሆኑት አዲስ ይሆናሉ፣ ወይም እንደገና የሚገቡት ይገባሉ። የፖለቲካ ፓርቲዎች ሪፍ ኮንፊግሬሽን ራሱም ኢህአዴግ ሊፈርስ ይችላል። አሁን ባለ ሁኔታ በአማራ ክልል በተፈጠረ ሁኔታ የማይቀር ነው። አራቱ አሁን አብሮ የሚሄዳቸው ሁኔታ የጊዜ ጉዳይ ነው። አራቱ ሲሉኝ የኢህአዴግ አባል ድርጅቶች ማለት ነው። የሚቀጥለው ጥያቄ ነበር መነሻ ያንሱ ነበር አለው የኢህአዴግ በይወት አሁንም አለ ስብሰባ እያሉ በጉዞ ይገናኛሉ። ግን እንደ ፖለቲካ ሳይንስ ነው ምጠይቆት አያዛልቅም። እንደማይሆን ጋብቻ ነው ከአሁን በኋላ ነው ብላ ባለቤትየዋ ጨርቋን አዘጋጅታምን ብላ ወጣች፣ ተመለሰች። ወጣ እያየ ነው ሁለት ሶስት መፎከርም አለ አባቴ ገዳሉ ነ ነገሮች አሉ አንተ እንደፈጠረ እሱም ይላል ባል እንደ ሲምቦሊካሊ ማለት ነው። ስለዚህ እንዲህ ደረጃ ተደራርሰው እና ደግሞ ስትራቴጂ ላይ ተለያይተው አንዱ ለምሳሌ ቲፒኤል ሬቮሉሽነሪ ዲሞክራሲ አሁን የሚያሰራ ለኢትዮጵያ ነው የሚለው፣ ግን የኦሮሞና የአማራው ፓርቲ እንደምረዳው ሊበራል ዲሞክራቲክ ሆነ አላደለ ጆይንት ቬንቸር ሁሉም ሁሉ የሚያስተናግድ ፎረን ካፒታል የሚያስተናግድ በኢኮኖሚው ዘርፍ ማለት ነው። በፖለቲካው ኦፕነስ ይመስላል። ያ ሁሉ ስላለ እንደገናም በቲፒኤልኤፍ ውስጥም አይ ቲንክ ሜይ ቢ ትንሽ ቅሬታ ወይ ትልቅም ቅሬታ ይኖራል። ደክመን ደክመን ደክመን ይሄ ነው ወይ የሚል ነገር ማርጅናላይዝ ተደርገናል ስሜት የመፈጠር ሁኔታ፣ ከአሸናፊም ወገን አንዳንድ የሚያሳስቱ አሉ። አሸንፈናል ዛሬ ዛሬ በተራ ነው የሚልም አለ። ይሄ ኔጋቲቭ ቶክሲክ የሆነ አነጋገሮች አሉ የሚጎዱ ከሁለቱም አቅጣጫ። ያ ያም ሁኔታ ስላለ ተለያይቶ ቢያዩት ይሻላል። ምክንያቱም ቲፒኤልኤፍም የራሱን ፓወር ኦፍ ኮንፌዴሬሽን ይፈልጋል። የተወሰኑ ኤትኒክ ግሩፕ ወይ በኤትኒሲቲ ስለሚያምን ኤትኒክ አይደንቲቲ የአማራና ኦሮሞ ፓርቲ ጎሳ የአማራና የኦሮሞ ፓርቲ ሁ እንደምንሰማው እንደምናየውም አላማቸው ሞር ወደ ፓን ኢትዮጵያን ወደ መመስረት ሁኔታ የመሄድና ኢንዲቪጁዋል ሊበርቲ ላይ ፎከስ ያደረገ አካሄድ ስላለ እነሱም የራሳቸውን ከሶማሌ ከአፋር ከዋቴቨር ከመሰላቸው ጋር ስለዚህ ሌላ ሁለት ብሎክስ ኦፍ ፓወር የሚመጡ ይመስለኛል። እነሱ ስማቸውንም እያመሳሰሉ ናቸው፣ መጠሪያቸውንም አቋማቸውን፣ ምርጫ ውስጥ መካሄድ የለበትም መካሄድ አለበት የሚል ንግግርም አለና አሁን ባለው የኢትዮጵያ ሁኔታ መካሄድ አከራካሪ ሆኗል። ፍሮም ሊጋል ኖርማቲቭ ፖይንት ኦፍ ቪው አሁን ያለው ፓርላማ የሚያበቃለት እንግዲህ የዛሬ አመት ክረምት ገደማ ሊገባ ሲል ነው። ስለዚህ ልጅ ዝመሲ አይኖረውም ማለት ነው። ያን ለማርዘም ኤክስትራ ሜር ያስፈልጋል ተወስኖ መጨመር አለበት። እኔ ራሴ ስድስት ወር ዓመት ወዲህ የዛሬ ዓመት ያደርሰናል የሚል አቋም ነበር በግሌ እ ስገመግመ ሁኔታ አሁን ግን የማየው ሁኔታ በዚህ ሁኔታ እያዳለጠን አነሰሰሪ አንቺ ሀገር አንቻ ውስጥ እየገባን ሰላም እየደፈረሰ እዚህም ዛም ሰዓት እየተነሳ ማ እንደሚያነሳው ማም እንደሚያደርገው ሰውም ይላል፣ ያም ይላል፣ ብዙም ይወራል። ዶክተር አብይ እዚያ ሄደው ረውጥ ያጠፋል፣ እዚህ ያጠፋል፣ እዚህ ይነሳል። ይሄ ሁኔታዎች በዚህ ከቀጠሉ መግፋቱ የሚያዋጣ ይመስላል ምክንያቱም ዋናው ኢትዮጵያን ሴቭ ማድረግ ነው። ከዛ በኋላ በአመትም ቢሆን ተገፍቶ ምርጫውን ማድረግ እና፣ አሁን ያለው ፓርላማ ለመጀመሪያ ጊዜ 28 ዓመት በኋላ የነቃ ፓርላማ እየሆነ ነው። ጥያቄ መጠየቅ እያለ ነው። እንግዲህ የ27 ዓመት ለምን አልጠየቀም ማለት ማንሳት ይችላል። ለምን አልጠየቀም? እንዲጠየቅ አይፈልግም ነበር። ፕሮፌሰር ብሩክ ቲም ለማ ወይም ቡድን ለማ ይባል የነበረው ቡድን ይሄንን ለውጥ ያቀጣጠለውና ያነቃነቅ ይመራም የነበረው ቡድን እስካሁን ድረስም እየመራ ያለው የተነሳበትን ሀሳብ ይሰጥ የነበረው ውን ቃል ክዷል ለውጧል እያሉ ቅሬታቸውን የሚያሰሙ ብዙዎች አሉ። በተለይ እርስዎ በውጪም ስላሉ አሜሪካ ያለውን አስተሳሰብ ያውቁታል። በኦሃዮ እና በአካባቢዋም የኢትዮጵያ ክብር ኮንሲል ኖት ማህበረሰቡንም በቅርብ ያውቁታል እና እንዴት ነው የሚያዩት ይህንን አስተሳሰብ? ግሮም ጥያቄ ነው። እንግዲህ ሁለቱ ትላልቆቹ ኤትኒክ ግሩፖች እንበል ማሪጅ ኦፍ ኮንቪኒንስ በመፍጠር ስምምነት ጋር ብቻ ቀጥሎ ነበር። አሁን ትንሽ ክፍተት የተፈጠረ ይመስላል። እንደ ኦብዘርቨር ሳየው እንዴት ብትለኝ ኦሮሞ ብሔረሰብ ጥቅልሎ ያዘ የሚል ብዙ ስሞታ፣ ምን ሁኔታ አለ። ቁልፍ ቁልፍ ቦታ ይገባናል ይላል፣ ያ ደግሞ ለምን ይሄ ይላል አለ አንድ። ከዛ ባሻገር ደግሞ አማራ ክልል ያለው ሁኔታ ማየት አለብን። አሁን አማራ ክልል 27 ዓመት ታይቶ የማይታወቅ ሁኔታ ናሽናሊስቲክ የሆነ አማራነት አማራ አባት ሀገር የሚል ብሔርተኝነት በሚገርም ሁኔታ በጥቂት ወራት ፈጥቶ መጥተዋል። ይሄ ራሱ ለእናቶ ደመቀ ፓርቲና ለክልል መንግስቱ ትልቅ ቻለንጅ ሆኖባቸዋል፣ ነው የሚለው ፈተና ነው። ፈተና ሆኖባቸዋል እና እሱን ማስተናገድ እንዴት አድርገው ማስተናገድ መቻለን አለመቻላቸው ኦሮማራ የሚባለውን አላይንስ ህይወት ወይ ያስቀጥላል ወይ ያስቀጥለው ነው የምለው። ምክንያቱም ያንን ቶታሊ መቆጣጠር የሚቻል አይመስለኝም። ግን ማለስለስ፣ አብረው የመስራት ሁኔታ የአማራ ውስጥ ሶስት አራት ገደማ ፓርቲዎች ኦልሬዲ አሉ። እነሱ አብረው የመስራት ሁኔታ እና ምን አይነት ሚና ያጫወታሉ የሚለውም የአማራ ፓርቲ ተቃዋሚዎችም ራሳቸው የሚፈተኑበት ሁኔታ ነው። መተቸት ቀላል ነው፣ ከውጭ ሆኖ ውስጡ ነው መስራት። ገቨርመንት ደግሞ ሌላ ነው እና ነው እና ምን ያህል እድል ይሰጣሉ የአማራ ክልል መንግስትን። ወይ ዝም ብሎ መጨፍጨፍ ነው በየቀኑ የአማራ ደግሞ ለአማራ ሕዝብ የሚጠቅም አይደለም። ባይሆን አብሮ ሆኖ መስራትና ሀሳብ መስጠት እንግዲህ፣ ኢትዮጵያ አንድ ባንዲራ፣ አንድ ሕዝብ ነው ለኢትዮጵያ ከሆነ ኢትዮጵያ ሲባል ሆድ ከሀገር ይሰፋል ይባላል። ብዙ ነገር ትቶ እያንዳንዱ ብሔረሰብ እኮ ለኢትዮጵያ ብሎ መስራት ይጠበቅበታል። አማራው ብቻ ሳይሆን ሌሎችም እና እንዴት እንደሚያስተናግዱት ምን ያህል እናቶ ደመቀን ኮርነር አድርጓቸው የሚበላሽ ከሆነ አማራ ክልል ደፍነት የኦሮሞ አላይንሱ የሚበተን ነው የሚመስለኝ። እና ኦሮሞ ለብቻው በራሱ ከሶማሌና ካፋሩ ጋር እንዲሁም ኩሽ የሚል አካሄድም ሁሉ እየተወራ ነው ብዙ ነገር ነገሮች ነው ያ የሚሄድ ሁኔታም ሊመጣ ይችላል። እና ሁለቱ ችግሮቻችን ከፈቱ በተለይ አሁን የአማራው ክልል በገጠመው ችግር ይህን ሰሞን መፍታት ከቻለ ህብረቱ ሊቀጥል ይችላል። ኢትዮጵያ ውስጥ የሚመጥናቸውን የፖለቲካ መድረክ ላንድስኬፕ ይዘው ሊቀጥሉ ይችላሉ ነው ማለት የምችለው። የዶክተር አብይ አመራር የእሳቸው መንግስት እምነቱን የተነሳበትን ሀሳብ ክዷል፣ ቀይሯል የሚል ሀሳብ አለ። ሆት በእርሶ ግምገማ እንግዲህ ዶክተር አብይ ስትል እኔ በሁለት በሶስት ሌቭል ነው የማየው። አብይን በአብይነቱ መቼም አንተ መከበር አለበት። የሀገር መሪ ነው፣ ወጣት መሪ ነው፣ ዳይናሚክ ነው። ያለው ኢንዲቪዥዋል ኳሊቲ እኔ የምለው የእኛ ጎረዋቸው ነው የምለው ኢህአዴግ ወይ አራቱ ፓርቲዎች ከስር ፈልፍሎ የመጣ ነው። እያስመሰከረ በተጽዕኖ በምንም እንዲቀር ሲሞከር ብዙ ነገር እየሰማን ነው። አሁን ያን ሁሉ በጣጥሶ አልፎ ደርሶ ኦሮሞ ፓርቲዎችም አምነውበት ነው እዚያ ያመጡት። ችሎታል፣ ሊመራን ይችላል፣ መርቶ ሊመራራን ይችላል በሚል እና ይሄ ኳሊቲው የሚደነቅ ነው የሚደገፍ ነው። ልጁ ማለት እሳቸው ቪዥናቸውን የለወጡ አይመስለኝም። ነገር ግን እሳቸውም ኮርነር ላይ እንዳሉ ይታየኛል። ፓርቲው ደግሞ ተለውጣል ወይስ አሁንም አብሯቸው ነው? ፓርቲው ከተለወጠ ዶክተር አብይ ምንም ማድረግ አይችልም ወይ ማድረግ ይችላል፣ ግን በቃ እጅና እግሩ ያጥራል ማለት ነው። ስለዚህ ፓርቲው በግድ ከሱ ኋላ ያስፈልጋል። የአማራውንም የሌሎችንም ደግሞ ድጋፍ ለማግኘት አብይ ወደ ና ሁኔታ ደህና መሆን አለበት። የአብይ ሁኔታ መለወጡን ካየ አማራው ሸርተት ማለትና በራሱ መሄዱን የማይቀር ነገር ነው። እና አይ ቲንክ ኦዲፒ ኦሮሞ ዲሞክራቲክ ፓርቲ ትልቁ ኃላፊነት በእነሱ እጅ ያለ ይመስለኛል። በቅንነት ከኢትዮጵያም ለራሳቸውም ኤግዚስተንስም ለኢትዮጵያም ሲሉ ዶክተር አብይን ደግፎ እንዳይንገዳገድ ፕሮፓፕ እያደርጉ ከሄዱ ሌሎችም በደንብ ይደግፉታል። ነገር ግን ኦልሬዲ እሱን ቻሌንጅ ካደረጉ እኔ ቻሌንጅ ከሆነ ነገ እኮ ተዉት ቢልም እኮ ይችላል። ተስፋ ቆርጦ ደጋግሞም ብሏል የመጣሁት ለማገልገል ነው እንጂ ዘዳለ ለመኖር አይደለም ብለዋል። እና ለኢትዮጵያን አለና ኢትዮጵያን ህልውና የፈለገ አብይን ቅር ቢለውም በተወሰነ ነጥብ ላይ ባናይም እሱ የሚለውን እኔ ደግፈዋለሁ። በነገራችን ላይ እንደ ኢትዮጵያ በጣም ተስፋ ተነሳስቷል። አሁን ለማ ለምንወዳት ሀገር ስንል ከሁላችን በላይ ናት። እትብታችን ለተቀበረበት ሰው ምንና ምኑን ይዞ ነው ድክመት አለው እንኳን ቢሉ የፈለገው ቢሆን እሱን ይዞ ደግፎ አንድ ደረጃ እስክንደርስ ድረስ መደገፍ አለበት ነው ብለው በፖለቲካ ሳይንስ ትንታኔና ግምገማ የባህር ዳሩን አጋጣሚ መፈንቅለ መንግስት ወይም የመፈንቅለ መንግስት ሙከራ ብሎ መጥራት ይቻላል። አዎ ሙከራ ነው። ለየት የሚያደርገው ኢዮሌ ኩዴታ ፈረንሳይ ኩዴታ ማለት ራስን መምታት ማለት ነው። ኩዴታ የሚደረገው በኔሽን በሀገር አቀፍ ደረጃ ነው። አሁን በጣም በክልል ደረጃ ሆነ። ለምን? ይህም የኢትኒሲቲ ፖለቲካ ውጤት ነው። እያንዳንዱ አብጦ አብጦ አብጦ የራሱ ሚሊሻ የራሱ ኦልሞስት ወታደር እንዳለ ቁጥረውና ያ ስሜት በሟቹ ጄኔራል አይ ቲንክ የፈጠረው ስሜት ምንድን ነው? የአማራን ፓርቲ መቆጣጠር፣ አማራ ውስጥ የምፈልገውን ለውጥ ማምጣት የምችለው በአማራ ደረጃ ኩዴታ ባድርግና ሚሳካልኝ ይዤ እሄዳለሁ የአማራን እንትን ለውጥና ከና አብይ ጋር ኔጎሽት አደርጋለሁ በሚል ነው። ግን ቢሳካ እንኳን ከነ ዶክተር አብይና ከሌሎቹ ጋር የሚያስኬድ ፖለቲካ አይመስለኝም። እውነቱን ለመናገር ሌሎቹ ወዲያውኑ አይቀበሉትም ነበር። ሚስተር ብሮክ በቅርቡ አንድ የጦር መሪ በአንድ ጋዜጠኛ ላይ የነጻ እርምጃ አስተሳሰብ የሚመስል ዛቻ ብጤ ሰንዝረው ነበረ። ይሄ ንግግራቸው በጣም ብዙዎችን አስቆጥቷል፣ ብዙዎችን አስቀይሟል። ምክንያቱም አንደኛ ህገ መንግስቱ ራሱ ከቆመለት በህይወት የመኖር መብት ጋር የሚጻረር ነው። ምክንያቱም ማንም ያለ ህግ ህይወቱን አያጣም ይላል ህገ መንግስቱ። ሁለተኛ ደግሞ በጋዜጠኛ ላይ ነው ይሄ ዛቻ እና ይሄ ንግግር ወይም ደግሞ ይሄ ትዕዛዝ የሚመስል ከአንድ የጦር መሪ ንግግር የተደረገውና። በራሱ በመናገር ነጻነት ልብ ላይ የቆመ በነጻነት ልብ ላይ የቆመ ንግግር ነው ሲባል ነበር እና ከዛ በኋላ ከኛ የጦር መሪም ከኢትዮጵያ መንግስትም የሰማነው ነገር የለም። እንዲህ አይነት ከባድ የሆነ ንግግር እንደሆነ ነው ብዙዎች የሚናገሩት። እርስዎ እንዴት ነው የሚመለከቱት? ብዙዎች አሉ። እንደውም እኛ የጦር መሪ ማዕረጋቸው ሁሉ ተነስቶ መባረር ነበረባቸው በአለቃቸው ሚሆ ይቅርታም ሲጠይቁ አልሰማንም። መንግስትም የሰጠው ምንም እንግዲህ ይሄ ነው። አሁን ዶክተር አብይን መንግስት አንዳንድ የሚያስወቅ ሰው ወዲያውኑ ታይምሊ ሪስፖንስ እንደ ዝም ብሎ በደፈናው ሳይሆን ታስቦበት ማለት ነው መሰጠት የሚገባው ጉዳይ አንዱ ይሆናል። አትሊ በመከላከያ ደረጃ እና እንግዲህ ሁለት ወደ አሁንም ነጻነት ተብሏል። ነጻነት ካለ ዲሞክራቲክ፣ ዲሞክራቲክ ካለ ጋዜጠኛ ይጽፋል። እርግጥ በጣም ዋልጌ ከመስመር ውጭ የሆኑ ዘርና ዘርን የሚያጋጩ አገር የሚያፈርሱ አሉ። የሎ ጆርናሊዝም ለገንዘብ ሁሉ ሞቲቤት ለማድረግ ሚፈጥዋሉ። ግን ጀንዋይን የሆኑ ስራቸውን ጠንቅቀው የሚማሩ በስራ ላይ የተማሩ ጥሩ ደረጃ ደርሰዋል። እና በዚህ መልኩ መገደብ አይቻልም። በማንኛውም ሰው ጋዜጠኛም ባይሆን ሀሳቡን የሚገልጽ አደባባይ ላይ ሀሳቡን በሚናገር ሰው ላይ እንደ አይነት ዛቻ፣ ያን ካደረግን ትተን የመጣነውን ልንደግም ነው ማለት ነው። እያንዳንዱ ዜጋ ላይ ነው ይሄ የሚንጸባረቀው፣ አንድም ላይ እንደ ጥቃት መሰማት አለበት ሁሉም፣ ጋዜጠኛ ብቻ ሳይሆን ከጋዜጠኛ ውጪ። ምክንያቱም የዛ ጋዜጠኛ መብት መገደብ የህብረተሰቡ የማወቅ መብቱ ተገደበ ማለት ነው። እና ይሄን ጽፎ የመጻፍ መብቱ መጠበቅ አለበት፣ መብቱ መከበር አለበት። እና ይሄ ማለት ደግሞ ካለማወቅም ነው። እንግዲህ ፓብሊክ ኦፊሻሎቻችን ሁሉም ምን ያህል በመናነ ጥልቀት አንደርስታንድ አርገውታል፣ ገብቷቸዋል? የለውጡ ስሜት ራሱ የለውጡ ቪዥን ምን ያህል ገብቷቸዋል? ምን ያህሉ እንግዲህ አንዳንዴ እንዲብቅ ሲሉ ወይ ለካስ ገና በደንብ ያልተገነዘበውም ሰው አለ፣ የሚል ነገር ውስጥ ይከተናል። እና ይህን በተመለከተ እስማማለሁ። መከላከያ ሚኒስቴር የፕሬስ ክፍል ይኖራቸዋል፣ እርግጠኛ ነኝ። ወይ በካቢኔ ደረጃ ወይ ከጠቅላይ ሚኒስትሩ ቢሮ ደረጃ አንድ አይነት ነገር ያስፈልጋቸዋል። ኮማንደር ኢን ቺፍ እሳቸው ናቸው። እንጠብቃለን እንግዲህ ማለት ነው። ተገቢ አይደለም። ፕሮፌሰር ብሩክ ኃይሉ መቼም ዘወትር ላሎት ዝግጁነት ዘወትር ላሎት እውቀት የጠለቀ ልምድ ለሚያካፍሉን ጊዜው፣ እውቀቱ በተመልካቾቻችን ስም እጅግ በጣም አድርጌ አመሰግናለሁኝ። ማሰግ ስለተሰጠኝ ድ